voice of America። የብሔራዊ አማራ ዲሞክራሲያዊ ንቅናቄ ብአዴን ዓመታዊ ጉባኤ ከነገ መስከረም 17 እስከ 21 ባለው ጊዜ በባህር ዳር ያካሄዳል። ምን አዲስ ነገር አለ? ምን ነገር ትጠይቃለች? በማለት ዘጋቢያችን አስቴር ምስጋናው አንዳንድ የባህር ዳር ከተማ ነዋሪዎችን አነጋግራለች። ቀጥሎ ይቀርባል። ጌታቸው መኮንን ይባላል። የምኖረው እዚሁ ባህር ዳር ከተማ ነው። እኔ ከባአዴን አስራ ሁለተኛው ጉባኤ ላይ የምጠብቀው ነገር በጣም በርካታ ነገሮች ናቸው። እኔም እንዲሁም ማህበረሰቡ አብረውኝ የሚኖሩትም ሰዎች የጋራ የሆነ የምንጠብቀው ብዙ ነገሮች አሉ። የመጀመሪያው ባአዴን እስካሁን ሲተችበት የኖረው ነገር አለ የዋ አተላላኪ ነው ሌሎችም በራሱ ስራዎችን አይሰራም። በድርጅቱ ውስጥ በአዴን ህዝባዊ አይደለም፣ ይልቁንም ለፓርቲው ነው የሚጨነቅ እየተባለ ነው የምንረዳው። ስለዚህ አሁን ህዝባዊ ሆኖ ችግሮቹ የህዝብ ችግር ናቸው የሚለውን የራሱ ችግር እንደሆነ አድርጎ ለችግሮቹ መፍትሄ መስጠት አለበት። ለችግሮቹ መፍትሄ መስጠት አለበት ሲባል የመጀመሪያው ራሱን የማጽዳት በአዴን የአማራ ወኪል ነኝ ካለ አማራ የሆኑ ሰዎችን በድርጅቱ ውስጥ ማስቀመጥ አለበት። አማራ ያልሆኑ በተውሶ የሚሆን ሆም ተብሎ በፖለቲካ ቁማር የገቡ በአዴን ውስጥ ያሉ አማራ ያልሆኑ ሰዎችን የማጽዳት ስራ መስራት አለበት። ሁለተኛው የአማራ ጥያቄዎች ዘርፈ ብዙ ናቸው። ስለዚህ እነዚህን ጥያቄዎች ስትራቴጂካሊ አስቦ መልስ መስጠት መቻል ይኖርበታል። ከድንበር ጋር የተያያዙ ጥያቄዎች አሉ። ከኢኮኖሚ ተጠቃሚነትና ፍታዊነት ጋር የተያያዙ አሉ። ከክልሉ የመልማት አንጻር የሚነሱ ጥያቄዎች አሉ። ሌላኛው በአዴን በክልል ታቅፎ የራሱን ድንበር አበጅቶ ከክልል ውጭ ያሉትን አማራዎች ትኩረት እየሰጠ አይደለም እና ከክልሉ ውስጥ ለሚኖሩ አማራዎች ትኩረት ሰጥቶ በቋንቋቸው የሚማሩበት የፖለቲካ ውክልና የሚያገኙበት ሀብት የማፍራት የደህንነት ዋስትናቸው ተጠብቆ እንዲኖሩ ማድረግ አለበት። ከዚህ በኋላ የሚፈናቀል አማራ ማየት አንፈልግም። ብአዴን እውን የአማራ ሕዝብ ውክልና አለኝ ካለ እነዚህን መፍትሄ መስጠት መቻል አለበት። ስለዚህ የነ ወልቃየት ጥያቄ ሲነሳ የነመተከል ጥያቄ ሲነሳ ሌሎችም ጥያቄዎች ሲነሱ እዛ አካባቢ የሚኖረው ማህበረሰብ ሳይሆን የህዝቡ ወኪል ነው የሚለው ድርጅት መሪው ፓርቲ በአዴን ለነዚህ ጉዳዮች ጥያቄውን አንግቦ ምላሽ እንዲያገኝ ማድረግ መቻል አለበት። ከዚህ በኋላ የወልቃየት የማንነት ጥያቄ ኮሚቴ ተብሎ አይደለም መነሳት ያለበት። ይህንን መስራት አለበት ብዬ አስባለሁ። ከዛም ቀጣይ እኔ የምጠብቀው በአዴን ማዕከሉን አዲስ አበባ ማድረግ እንዳለበት አስባለሁ። ማዕከሉን አዲስ አበባ አድርጎ ሌሎቹ ቦታዎችም ላይ የአማራ ህዝብ የሚኖርበት ቦታዎች ሁሉ ራሱን የቻለ ማስተባበሪያ ጽፈት ቤት ኑሮት የአማራ ህዝብ ጥያቄዎችን እየመለሰ ወቅታዊ የሚሆን የረዥም ጊዜ ጥያቄዎችን መሄድ ይጠበቅበታል ብዬ አስባለሁ። ደሳሌ ብላቸው፣ ባህር ባህርዳር ከተማ ኖራለሁ። በአዴን መማሪያ ያለበት ለውጥን በሚመጥን ቁመና ለለውጡ የሚሆን አመራር መተካት አለበት፣ ማብቃት አለበት። ትልቁ ለውጥን አንድ ህይወት የሚሰጠው ዘለቄታና ቀጣይነት እንዲኖሩ የሚያደርገው አመራሩ ነው። ይሄ ደግሞ ወጣት መሆን አለበት፣ ለውጡን የሚመጥን ለውጡን የሚረዳ ለለውጡ የሚሆን ማድረግ አለበት። ስለዚህ የተማረው ለአማራ የሚሰሩ ብቻ ሳይሆን አማራ የሆኑ ጊዜውን የዋጁ አመራሮች ሊሆኑ ይገባል። ስለዚህ ቀደም የነበሩ አመራሮች በክብር ተሸኝተው ወጣት የሆኑ አመራሮች ወቅቱን በሚመጥን አግባብ ቦታ ሊሰጣቸው ይገባል። ስትራቴጂክ የሆነውን አመራርም ሆነ የእውቀትና የሙያ አመራሮችንም ቢሆን ከምሁራኑ መምጣት መቻል አለባቸው። ያ ካልሆነ የጊዜ ጉዳይ ነው እንጂ በሰው ልብ ብቻ አይደለም። በአዴን የሚሞተው በድርጅትም ሊሞት ይችላል። ምክንያቱም ለውጥ ማምጣት ብቻ ለውጥ መምራት ብቻ ሳይሆን መለወጥን ስለሚጠይቅ መጀመሪያ ባዲን ራሱ እንደ ድርጅት እንደ አሰራር እንደ ባህል ስያሜው መለወጥ መቻል አለበት። ያልተለወጠ ለውጥን ሊመራ አይችልም። አዲስ አቅም ያለው ሰው ተፈጥሮ የቆየውን አስወግዶ አዲስ የሚፈጠረውን ኮሚቴ አገብቶ በትክክል ህዝቡ እንዲረጋጋ ማድረግ ነው። ስለዚህ በአዲሱ አመራር ቢሄድ አብሮ ከሀገሪቱ ጋርም ጥሩ ነገር ይመጣል፣ የመረጋጋት አቅሙም ይኖራል ብዬ አስባለሁ። በአዴን ከኦዴፓ ምን መማር አለበት? የሸዋ ሰለም ንባላለሁ የባህር ዳር ነው አድነኝ በአዲን ጉባኤ። አሁን የክልሉ ዙ የሚጠብቀው ብዙ ነገሮች ነው። በተለይ ከወዴድ መማር አለበት ብለን የምናሰቡ በዋናነት የአመራር ለውጥ ወጣቱ ይለዋወጣል ብለን በጣም እንጠብቃለን። በመሪ መፈክር ብለው ከተቀመጠው አንጻር በትክክል ለውጡ ማስቀጠል የሚችል ሕዝቡን ተጠቃሚ ማድረግ የሚችል የሕዝቡን ባህል አኗኗርና ማንነት የሚገልጽ ስም አርማና ደንብ ይለውጣል ብለን እንጠብቃለን። እስከዛሬ የነበረው የዳቦ ስም ነው የራሱ የአማራ ሕዝብ የሚወክል ባህዲንንም የሚወክል ነው ብለን አናምንም እና ይህ ሲባል ግን አበበን በከበደ መለወጥ ብቻ ትክክል ነው ብለን አናምንም ና ለውጥም በዋናነት ሊያስቀጥል የሚችል እርሾ ያስፈልገዋል የሚል እምነት አለን።